የመላ ኢትዮጵያ አንድነት ድርጅት መኢአድ አሁን በሀገሪቱ እየታየ ነው ያለው ዘር ተኮር ግድያ እንዲቆም ጠይቋል። የችግሩን ምንጭ የሚያጣራ ገለልተኛ አካል እንዲቋቋም ለጠቅላይ ሚኒስትር ኃይለማርያም ደሳለኝም ደብዳቤ መጻፉን አስታውቋል። መለስካቸው አመሃ ዝርዝር አለው። መኢአድ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ ባሰራጨው የጽሑፍ መግለጫ በዜጎቻችን ላይ የሚፈጸመው ብሔር ተኮር ግድያ በአስቸኳይ እንዲቆም እንጠይቃለን ይላል አክሎም ኢትዮጵያ በአሁኑ ወቅት በዘር ላይ ለተመሰረተ ፖለቲካና ስርዓት ባጣይ ጎሳ ፌዴራሊዝም ምክንያት ወዳልተፈለገ የእርስ በር በርስ ግጭት እያመራች ትገኛለች ሲል መያድ የፖለቲካ ስርዓቱን ላለው ችግር ተጠያቂ አድርጓል በተለያዩ ዩኒቨርሲቲዎች በተማሪዎች መካከል የተፈጠረውን ግጭትና በዚህ ምክንያት የጠፋውን ሕይወት ያስታወሰው ያስታውሰው ይህ መግለጫ። በተለያዩ የሀገሪቱ ክልሎች አዋሳኝ አካባቢዎች የሚፈጠሩትን ግድያዎችን የረቀኑትን አደጋ አመላክተዋል። መፍትሄ ነው ያላቸውን ዘዴዎች ተግባራዊ እንዲሆኑ ጥሪ አቅርበዋል። የመያድ የድርጅት ጉዳይ ኃላፊ መቶ አለቃ ፈቃዱ በልሁ ጥሪውን ከመግለጫው በንባብ አሰምተው ነበረ። ዘር ተኮር ግድያ እንዲቆምና ችግሩን ለመፍታት ይቻል ዘንድ ገለልተኛ አጣሪ ኮሚቴ እንዲቋቋም እንጠይቃለን በኦሮሚያ ክልል በምስራቅ ሐረርጌ በጨለንቆ ከተማ ነዋሪዎች፣ በሌሎችም የድንበር አካባቢ ላይ የጅምላ ጭፍጨፋ ያደረጉ ወታደሮችና ትእዛዙን የሰጡ አካል በግ እንዲጠየቁ በሀገሪቱ የሚገኙ ሁሉም የዩኒቨርሲቲ ተማሪዎች የሀገር ተረካቢ መሆናቸውን በመገንዘብ በመቻቻልና ተከባብሮ በመኖር የመጣውን እሴቶቻችንን ጠብቀው እንዲቀጥሉ በዩኒቨርሲቲዎች ቅጥር ግቢ በብሔር መደራጀት እንዲቀር አጥብቀን እንጠይቃለን። በጋዜጣዊ መግለጫው ጉባኤ ከተነሱት የጋዜጠኞች ጥያቄዎች መካከል የመላ ኢትዮጵያ አንድነት ድርጅት አሁን እየታየ ነው ላለው ችግር መንስኤው ምንድን ነው ይላል የሚል ነበረ። የድርጅቱ ምክትል ሊቀመንበር አቶ ሙርጌ እየታበበ መልስ ሰጥተዋል። ኢትዮጵያዊነት ከማንነት በታች ሆኗል። ከኢትዮጵያዊነት በላይ ማንነት ሆኗል፣ ብሔር ሆኗል። ለዚህ ብሔር ደግሞ ተጠቃሚው ስርዓቱ ብቻ ነው እንጂ የብሔሩ ባለቤት ተጠቃሚዎች አደሉ ለዚህ ነው ትልቅ ችግር እየፈጠረ ያለው። የብሔሩ ባለቤቶች አማራ ተባለ፣ ኦሮሞ ተባለ፣ ሶማሌ የትኛውን ብሔር ተጠቃሚ አይደለም። በብሔር ስም የሚነግደው የሚንቀሳቀሰው ተጠቃሚ የሚሆነው ሲፈልግ የሚያስረው ሲፈልግ የሚቆርጠው የሚፈልጠው የሚገለው ስርዓቱ ነው ተጠቃሚ የሆነው እና ይሄ ዜጎችን ተጠቃሚ ያላደረገ ማንነት ነው የግጭቱ መነሻ ትልቁ እያለያየ የኖረው አሁንም እያጋጨ ያለው ይሄ ነው መነሻው፣ ብለን ነው የምናምነው። ለዚህ መፍትሄ ነው ያሉትንም አቶ ምልጌታ አክለው ነበር። ሰው በማንነቱ መገደል የለበትም። ሰው በማንነቱ መታፈር የለበትም። ሰው በማንነቱ መሞት የለበትም። ፈልጎ ኦሮሞ የሆነ የለም። ፈልጎ ትግሬ የሆነ የለ። ፈልጎ አማራ የሆነ የለ። ፈልጎ ላይታ የሆነ የለም። ፈልጎ ሲዳማ የሆነ የለም። በማንነት መሞት የለበትም። ይሄን ደግሞ ሊያስጠር የሚችለው ምንድን ነው? አሁንም በብሔራዊ መግባባት ላይ ጥንክሮ መስራት ያስፈልጋል። መንግስትም፣ ሌላውም አካል መንግስት ብሔራዊ መግባባትን እንደምን እንደተራ ነገር መቁጠር የለበትም። ብሔራዊ መግባባት ላይ ካልተሰረ፣ እርቅ ካልተደረገ የአገባናል የሚለው አካል ሁሉ፣ በሀገር ውስጥም ከሀገር ውጭም ያሉ የአገባናል የሚሉት ሰዎች ሁሉ ኢትዮጵያውያን ለዚህ ብሔራዊ መግባባት መስራት ካልቻል ሀገሪቱ ወደ ከፋ ሁኔታ የታየች አሁን በኢትዮጵያ ያለው ችግር አጣዳፊ መፍትሄ የሚፈልግ መሆኑ በየትኛውም ወገን ተቀባይነት እንዳለው በመግለጽ ለዚህ ሁኔታ መያድ እንደ አንድ የፖለቲካ ድርጅት መወሰድ አለባቸው የሚላቸው እርምጃዎች ምንድናቸው ለሚለው የሌላ ጋዜጠኛ ጥያቄም አቶ ሙሉጌታ ምላሻቸውን ሰጥተዋል። ተጽዕኖ ፈጣሪ ሰዎች የችግሩን ምንጭ እንዲያጣሩት መስራት ነው የምንፈልገው። ምንገፋውም ይሄንን ነው ግፊት ማድረግ የምንፈልገውም? የችግሩ ምንጭ ተጣርቶ እውነት የተማሪዎች ችግር ነው፣ በትክክል ኦሮሚያና የኢትዮጵያ ሶማሌ ችግር ነው፣ በመካከል የሚጫወት አካል አለ የለም የሚለውን እንዲጣራ እንፈልጋለን። እኛ መስራት የምንፈልገው በዚህ ጉዳይ ላይ ነው። ጫና መፍጠር የምንፈልገው ከዚህ አንፃር ነው። ይህ መግለጫ ከመስጠታችን በፊት ለክቡር ጠቅላይ ሚኒስትር ለአቶ ኃይለ ማርያም ደሳለኝ ግልጽ ደብዳቤ ይጽፋል። ይሄ አካል እንዲቋቋም የችግሩ መፍትሄ እንዲመጣ ስር ነቀል ለውጥ ሊመጣ የሚችለው በካድሪ የሚመራ ሽማግሌ ሳይሆን ተጽኖ ፈጣሪ የሆነ ከሃይማኖት ተቋማትም ከሀገር ሽማግሌዎችም ከተለያዩ ገለልተኛ ከሆኑ ተቋማት አንድ ኃይል ተቋቁሞ የዚችን ሀገር ዕጣ ፈንታ አሁን ያለችበትን መወሰን መቻል አለባቸው። አጣርተው ለጠቅላይ ሚኒስትሩ ማቅረብ አለባቸው። የድርጅቱ መግለጫ በየትኛውም ሁኔታና አካባቢ ለሚገኙ የሀገሪቱ ዜጎች መንግስት በህገ መንግስቱ መሰረት አስፈላጊውን የህግ ከለላና ጥበቃ እንዲያደርግም ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ